በሚኖረን ቆይታ ሳምንታዊውን የመንፈስ ሳይት የተሰኘው ፕሮግራም ይዘንላችሁ ቀርበናል። ስለ አብሮነታችሁ ጌታ ይባርካችሁ እያል በቀጥታ ወደ መልእክቱ እንተላለፋለን። በስልክ መስመራችን 0115511199 የውስጥ መስመር 242 ወይም 243 በመደወል በመልእክት ሳጥን ቁጥራችን ደግሞ ዓለም አቀፍ አድቬንቲስት ሬዲዮ የፖስታ ሳጥን ቁጥር 145 አዲስ አበባ ብላችሁ በመጻፍ ወይም ደግሞ በ0931 67 0027 ላይ አጭር የጽሑፍ መልእክት በመላክ አስተያየቶቻችሁንና ጥያቄዎቻችሁን ብታደርሱን ልናስተናግዳችሁ በደስታ እንጠብቃችኋለን። ደውሉልን። ጻፉልን። ወደ ፕሮግራሙ እንተላለፍ። ጌታ ይባርካችሁ። የመንፈስ እግዚአብሔር ቃል ሕያው ነው የሚሠራ ሁለት አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው፣ ነፍስንና መንፈስን ጅማትንና ቅልጥምን እስኪለይ ድረስ ይወጋል፣ የልብንም ስሜትና ሐሳብ ይመረምራል። Ahoy, uh -oh. we 不、嗯、该。嗯 <music> እንደምን ቆያችሁ። እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። ዛሬም እንደገና እግዚአብሔርን ቃል አብረን በጋራ እናጠናለን። ቃሉን ከፍተን ከማጥናታችን በፊት ግን እግዚአብሔር በመካከላችን በመገኘት የቃሉን ፍቺ በሙላት እንዲገልጽልን ራሳችን ዝቅ አድርገን እንጸልይ። እግዚአብሔር በሰማይ እግዚአብሔር በምድር ሙሉ ስልጣን ያለ ሁሉን የምትችል ታላቅ አባት ስለሰጠን እድል እጅግ አድርገን እናመሰግንሃለን። በዚህ ጊዜ በአይናቸው የሚመለከቱ በጀሯቸው የሚሰሙ፣ ይህንንም ቃልህን ደግሞ በፊት ተቀምጠው የሚያዳምጡትን ሁሉ ልባቸውን ከፍተህ ወደ እውነት ሁሉ ስለምታበጣቸው አመሰግንሃለሁ እኔም ባሪያፌ ቃል የልቤ ሀሳብ ያማረ ይሁን፣ ክብር ሁሉ ለአንተ ይሁን። በጌታ በኢየሱስ ክርስቶስ ስም አሜን። ዛሬ እንግዲህ ባለፈ ስናጠና ከነበረው የመጽሐፍ ቅዱስ ክፍላችን በራእይ ምዕራፍ 14 ቁጥር 6 እስከ 12 ያለውን የሦስቱን መላእክት መልእክት ነው እያጠናን የነበረው። የመጀመሪያውን መልአክ ተመልክተናለኝ። ዛሬ ደግሞ ሁለተኛውን ክፍል ነው የምናየው። ሁለተኛው ክፍል ደግሞ የሁለተኛው መልአክ መልእክት ደግሞ ምንድን ነው የሚለውን አብረን እንመለከታለን። በመጀመሪያ ይህ መልአክ ምንድን ነው የሚያስተምረው፣ ምንድን ነው የሚለው መልእክት ውስጥ ደግሞ ምንድን ነው የሚያወራው የሚለውን መጽሐፍ ቅዱሳችን ከፍተን በራእይ ምዕራፍ 14 ያለውን አብረን እንድናይ ፈልጋለሁ። ሌላኛውም ሁለተኛ መልአክ አሕዛብን ሁሉ የዝሙቷን ቁጣ ወይን ጠጅ ያጠጣች ታላቂቷ ባቢሎን ወደቀች፣ ወደቀች እያለ ተከተለው ይላል። ባቢሎን ማን ናት? በመጀመሪያ ይቺ ባቢሎን ማን ናት የሚለውን በደንብ አድርገን እንድናይና እንድናጠና ወይም ደግሞ እንድናውቅ እፈልጋለሁኝ። በጣም ብዙ የእምነት ድርጅቶች በእያንዳንዳቸው የእምነት ተቋም አደባባይ ወይም ደግሞ በየመንደሩና በየሰፈሩ ወይም ደግሞ በየመስበኪያ አጽዳቸው የሚናገሩላትና ትክክል እንዳልሆነች የሚያውጇት ይቺ ባቢሎን ማን ናት? ባቢሎን ምንድን ነው የሚለውን ነገር አብረን እንመለከት። በመጀመሪያ ባቢሎን የሚለው ቃል በከልዳውያን ባቢሊ ወይም ደግሞ ባቢሉ ከሚለው ቃል የመጣ ሲሆን ትርጓሜው ያማልክት በር ማለት ነው። ያማልክት በር ማለት ነው። ነገር ግን በኢብራይስጥ ደግሞ ሌላ ትርጉም እናገኝበታለን። በኢብራይስቱ ደግሞ ስንመለከተው ባቢሎን የሚለው ቃል ማለት ነው ባላል ከሚል ቃል የመጣ ሲሆን ትርጉሙ ድብልቅልቅ ወይም ኮንፊውዥን የሚለውን ሐሳብ የወሰደ ሆኖ እናገኘዋለን። ዘፍጥረት ምዕራፍ 11 ቁጥር 9 ላይ በተለይ የተጻፈው በዕብራይስጥ ቋንቋ ያ ሁኖ እንመለከታለን። ባቢሎን እንግዲህ መጀመሪያ የተመሠረተችው በናብሩድ ዘመን ወይም ደግሞ በናምሩድ ጊዜ ሲሆን፣ በተለይ ናምሩድ የሚባለው ሰው ኃይለኛ አዳኝ የነበረ ሰው እንደነበረ መጽሐፍ ቅዱሳችን በዘፍጥረት አስር አስር ላይ ይነግረናል። ከተማይቱ ገና ከጅምሩ በእውነተኛው አምላክ ያለማመንና ቅዱስ ፈቃዱን የመቃወም ምሳሌ ነበረች። ዘፍጥረት ምራፍ 11 ከ4 እስከ 9 ደስ እንመለከት እናገኘዋለን። የጥንቷ ባቢሎን መሪዎች ከተማዋን የአማልክት በር ብለው የሰየሟት ምክንያት ነበራቸው። አማልክት የምድራችንን ጉዳይ ለመቆጣጠር ከሰዎች ጋር በመተባበር የሚሰሩባት ከተማናት ብለው በማሰብ ነበረ ከስሙ እንግዲህ መረዳት እንደሚቻለው የባቢሎን ነገስታት ዓለምን ለመምራት በመለኮት የተወከልንን ብለው ያምኑ ነበረ። ስለዚህ መንፈሳዊና ስጋዊን አመራር በእነሱ እጅ እንዲሆን ከፍተኛ ምኞት ነበራቸው። ነገስታት ፖለቲከኛ ብቻ ሳይሆኑ በዛን ጊዜ መንፈሳዊ መሪዎችም ነበሩ። ስለዚህ ነበር በዱራ ሜዳ የተደረገው የአምልኮ ስነ ስርዓት በናቡከደነጾር ሲመራ እንደነበረ በዳንኤል ምራፍ ሶስት ላይ የምንመለከተው በጥንቷ የባቢሎን ታሪክ የተገነባው እንግዲህ ሰማይ ጠቀስ ህንፃ የክደትና በእግዚአብሔር ላይ የሚደረግ አመጽ መታሰቢያ ሐውልት ሆኖ ነበረ የቆመው። ነቢዩ ኢሳይያስ ይህንን ሲናገር ሳለ በኢሳይያስ ምዕራፍ አስራ አራት ቁጥር አራት ላይ ሉሲፈር በስውር የሚገዛ የባቢሎን ንጉሥ ብሎ ይጠራዋል። እንግዲህ የዚች የባቢሎን ንጉሥ ሉሲፈር እንደሆነ መጽሐፍ ቅዱሳችን ሲነግረን እግዚአብሔር ደግሞ በኢየሩሳሌም አማካኝነት ለመስራት እንዳቀደ እንመለከታለን። ተመልከቱ ሰይጣን በሰብአዊ ዘር ወይም ደግሞ ሰይጣን ሰብአዊ ዘር ለመቆጣጠር ባቢሎንን ማዕከል ወይም ወኪል አድርጎ ሲመርጣት ሲያቋቁም፣ እግዚአብሔር ደግሞ በኢየሩሳሌም በኩል ይሰራ እንደነበረ በደንብ አድርጎ ይነግረናል። በመሆኑም በአዲስ ኪዳን ባጠቃላይ ስንመለከተው ኢየሩሳሌምና ባቢሎን በዓለም በመስራት ላይ ያሉትን ሁለት ኃይሎች ማለትም መልካምና ክፉን የሚወክሉ ሆነው እናገኛቸዋለን። የባቢሎን መስራች አቅደው የነበረው እግዚአብሔር የማይቆጣጠረውን መንግስት ማቋቋም ሲሆን እግዚአብሔር በጉዳዩ ባይገኝ ኑሮ ጻድቃንን ከምድረ ገጽ ለማጥፋት በቻሉ ነበረ። ዳንኤል ምራፍ 4 ቁጥር 17 ላይ እንደምንመለከተው። በመሆኑም እግዚአብሔር የሚሰራውን ግንብ ማፈራረስና ሰዎቹን መበታተን ተገቢ መሆኑን ስለተመለከተ ባቢሎን ከአንድ ሺህ ዓመታት ለሚበልጥ ጊዜ በውድቀትና በሌሎች መንግስታት መማረክ ጊዜ ያሳለፈች። ናቡከደነጾር ባቢሎን እንደገና ሲመሰርታት በዚህ ዘመን ከሰባቱ የዓለም አስደናቂ ነገሮች አንዱ ለመሆን በቃች። ቤተ መንግስቱ ውስጥ ሃንኪንግ ጋርደን የሚባለው በታሪክ እጅግ የተደነቀ መዝናኛ ነበረ። እሱ ብቻ አልነበረም። በነገራችን ላይ ባቢሎንን እንደገና ሲመሰርታት ናቡከደነጾር ለሀያ ዓመታት የሚበቃ ምግብ ማከማቸት የሚችል መጋዘንን ሰርቶ ወይም ደግሞ ገምቶ እንደነበረ ይነግረናል ዳንኤል ምራፍ ሦስት ቁጥር አንድና ምራፍ አራት ቁጥር ሰላሳን ሂደን እንደምናነበው ወይም ደግሞ እንደሚነግረን የናቡከደነጾር እቅድ መንግስቱ ዓለም አቀፋዊና ዘላለማዊ እንድትሆን ነበረ። ይህ እስከተወሰነ ደረጃ ተሳክቶለት የነበረ ቢሆንም ከእርሱ በኋላ ግን በነበሩት መንግስታት አማካኝነት ምንም እንኳ ማለት ነው ከእርሱ በኋላ ከነበሩት መንግስታት በኃይልና በውበት እጅግ የላቀች የነበረች ብትሆንም፣ በአንጻሩ ደግሞ በጣም ጨካኝና ትቢተኛ እንደነበረች መጽሐፍ ቅዱሳችንን ስለ ባቢሎን ይነግረናል። የእግዚአብሔር በማሸነፍ ጌታ ለሕዝቡ የነበረውን መለኮታዊ እቅድ አደጋ ላይ በመጣሏ እግዚአብሔር በልዩ ልዩ መንገድ ናቡከደነጾርን በማንበርከት የመለኮትን ኃይል እንዲቀበል ቢያደርግም ከእርሱ በኋላ የተነሱ መሪዎች ራሳቸውን በእግዚአብሔር ፊት ስላላዋረዱ ስራቸው በመለኮት ሚዛን ተመዝኖ ቀሎ ስለተገኘ በመለኮታዊ መልእክተኛ ክብራቸው ገፎ አዋረዳቸው ዳንኤል ምዕራፍ አምስት ቁጥር ሀያ ስድስት ከሀያ ስምንት እንደሚነግርን በመጨረሻም ቀስ በቀስ ይቺ ባቢሎን ማለት ነው ለአንድ ሺህ ዓመት ማለት ነው ስትወድቅና ስትነሳ የነበረች መንግስት ሙሉ በሙሉ እንደወደመች መጽሐፍ ቅዱሳችንን በደንብ አድርጎ ይነግረናል የጥንቷ ባቢሎን ከጠፋች በኋላ ሰይጣን የተለያየ ዓለም አቀፋዊ መንግስታትን በማስነሳት እግዚአብሔር በመጨረሻ ሰዓት እንዲያውም ጣልቃ ባይገባ ወይም ደግሞ ባይገኝ ኑሮ እርምጃ ባይወስድ ኑሮ ዓለምን ለመቆጣጠር ዓለምን ለመግዛት ወይም ደግሞ በዓለም ላይ ስኬትን እዛ በችሎት በኃይል ለመኖር እጅግ ከፍተኛ ሙከራ ታደርግ እንደነበረ ዳንኤል ምዕራፍ ሁለትን ሂደን ስንመለከት በተለይ ስለ አራቱ መንግስታት ታሪክ ስንመለከት ወይም ስናጠና እናገኛለን። ሰይጣን የእግዚአብሔርን ቤተ ክርስቲያን ለማጥፋት ካካሄዳቸው ሙከራዎች ሁሉ በጣም የተሳካ የሚባለው በመካከለኛው ክፍለ ዘመን በሮም ጳጳሳዊ አስተዳደር በኩል ያደረገው ሙከራ ነበር። ዳንኤል ምራፍ 7 ቁጥር 25 ላይ እንደሚሰጠን ወይም ደግሞ እንደምናነበው እግዚአብሔር በሁሉም ሰይጣን ባደረጋቸው ሙከራዎች ሁሉ በመገኘት ወይም ደግሞ በመግባት የሰይጣንን ስኬት መለኮታዊ ፈቃዱን ለማሳካት ጠቀምበት ነበረ። እግዚአብሔር እግዚአብሔር የተመሰገነ ይሁን ራይ ምራፍ አስራ ሁለት አምስት ሂደን ስንመለከት ያን እናገኛለን። በተለይ በመጀመሪያው ክፍለ ዘመን መጨረሻ አካባቢ የባቢሎን ከተማ ሙሉ በሙሉ ከወደመች በኋላ ክርስቲያኖች ባቢሎን የፈጸመችውን የእግዚአብሔርን ሕዝብ የማሳደድ ተግባር የወረሰችው ባቢሎን ብለው መጥራት የተጀመረው ወይም ደግሞ ባቢሎን ተብላ ጠራ የነበረው ሮም እንደነበረች መጽሐፍ ቅዱሳችን በአንደኛ ጴጥሮስ ምራፍ አምስት ቁጥር 13 ላይ ይነግረናል። ክርስቲያኖች በየዘመኑ በሮም መንግስት ቤተ ክርስቲያን አማካኝነት አሰቃቂ ግፍ ወይም ደግሞ አሰቃቂ የግፍ ጽዋ ጠጥተዋል። በመጀመሪያው ክፍለ ዘመን አካባቢ ይኖሩ የነበሩ አይሁዳውያን ክርስቲያኖች ሮማን ባቢሎን ብለው ይጠሯት እንደነበረ በመቶ ሀያ አምስት አመተ ምህረት አካባቢ የተጻፈው በተለይ ሲቢሊን የሚለው ኦራክል ይናገራል። በዚህ መጽሐፍ ቅጽ አራት ገጽ ሰማንያ ዘጠኝ ላይ እንዲህ ተመዝግቦ እንመለከታለን። ስለ ሮም ክፋትና ስለሚመጣው ቅጣት እንዲህ ተደርጎ ነበር የተገለጸው። ጥንቆላንና ዝሙትን የምትወድ ደም አፍሳሽ ልብን እና እግዚአብሔርን የካደ አእምሮ ያላት፣ በሷ ምክንያት ብዙ አይሁዶች ተገድለዋል ካለ በኋላ ጸሐፊው ስለ ሮም የወደፊት ቅጣት ሲናገር በወንዞችሽ ዳርቻ በግልሙትና ትቀመጫለች አንቺ ግን እኔ የተለየው ነኝ፣ ጥፋት ሊመጣብኝ የሚችል ጥፋት ሊያመጣብኝ የሚችል ማንም የለም ብለሻል። አሁን ግን እግዚአብሔር አንቺንና የአንቺ የሆኑትን ሁሉ ያጠፋል ሲል በዚህ መጽሐፍ ላይ የተናገረውን እንመለከታለን። ይህ ትንቢት በራእይ ምዕራፍ አስራ ስምንት ከአምስት እስከ ስምንት ሂደን ስንመለከት ሚስጢራዊ ባቢሎን ተብሎ ከተነገረው ትንቢት ጋር ተመሳሳይ ሐሳብ ወይም ይዘት አለው። ጥንታዊውም ሆነ ምስጢራዊዋ ባቢሎን የእግዚአብሔርን እውነትና የእግዚአብሔርን ሕዝብ ታሪክ ጠላቶች መሆናቸው ከረዥም ጊዜ ጀምሮ ይታወቃል። በራይ ዮሐንስ ውስጥ እንደተገለጸው ባቢሎን የሚለው ስም ከጥንት ዘመን ጀምሮ እስከ ፍጻሜ ዘመን ድረስ ለነበሩ አሁንም ላሉ የሐሰት ሃይማኖታዊ ተቋማትና መሪዎች ሁሉ የሚሰጥ ሚስጥራዊ ስም እንደሆነ ራይ ምዕራፍ 17 ቁጥር አምስት ላይ ያለው ቃል ይነግረናል። በራይ ምዕራፍ 17 ቁጥር 18 ላይ ደንስ ስንመለከት ያየሃት ሴት በምድር ነገስታት ላይ የምትነግስ ታላቂቱ ከተማ ወይም ባቢሎን ናት ይላል። በዮሐንስ ዘመን በምድር ነገስታት ላይ ነግሳ የነበረች ከተማ ወይም መንግስት ሮም ነበረች። ይሁን እንጂ ሐዋርያው ጳውሎስ እንደሚነግረን ወይም ደግሞ ሐዋርያው እንደሚነግረን ሮማን ወይም ጋለሞታ በማለት ይጠራታል። ሮምን በመጽሐፍ ቅዱስ ሴት የቤተ ክርስቲያን ምሳሌ ናት። ኤፌሶን ምዕራፍ አምስት ቁጥር 21 እስከ 27 ስንመለከት ያን ሐሳብ ይሰጣናል። በራእይ የተገለጸችው ባቢሎን ጋለሞታ ሴት በመባሏ ይህ ኃይል ሃይማኖታዊና ፖለቲካዊ ውህደት ያለባት ኃይል መሆኗን የሚያመለክት ሐሳብ ነው። በዚህ መሰረት የዮሐንስ ባቢሎን በሚል ጊዜ በዚህ መሰረት ዮሐንስ ባቢሎን በሚልበት ጊዜ አረማውያኑ ሮምና ከእርሷ የተወለደውን የሮም ቤተ ክርስቲያን ወይም ጳጳሳዊ አስተዳደር ነው ይለናል። ለዚህ ነው ዮሐንስ ሚስጢራዊ ባቢሎን በማለት በራይ ምዕራፍ አስራ ሰባት ቁጥር አምስት ላይ ደን ስናነብ የሚነግረን የሮም ቤተ ክርስቲያን ባቢሎን የተባለችው ለምንድን ነው የሚል ጥያቄ ልናነሳ እንችላለን። ቀደም ሲል እንዳየነው ባቢሎን የሚለው ቃል የመጣው ባላል ከሚለው የዕብራይስጥ ቃል ሲሆን ትርጉሙ ድብልቅልቅ ነው ብለናል። ሚስጢራዊ ባቢሎን እውነትንና ሐሰትን አቀላቅላ የያዘች ስለሆነች ነው። ይሄንን እያልን ያለነው ለምንድን ነው? ሳይጣን ሁልጊዜ እውነትን ከሐሰት ጋር የሚቀላቅለው? አዎ ምስጥሩ ቀላል ነው። ወይም ደግሞ መልሱ ቀላል ነው ጥያቄው፣ ለዚህ መልሱ ቀላል ነው። ለማታለል አመች ስለሆነ ነው። ወገኖቼ የዘፍጥረት ሦስትን ታሪክ ተመልከቱ። በተለይ እዛ ላይ ሴቲቱን ሰይጣን ሲያታልላት፣ እባብ ስታታልላት፣ እውነትና ውሸትን ቀላቅላ እንደነበረ ይነግረናል። በጥንቷ ባቢሎን በሮም ቤተ ክርስቲያን መካከል በርካታ ተመሳሳይነቶች አሉ። ጥቂቶቹን ለመጥቀስ ያክል ሁለቱም ሃይማኖትና ፖለቲካን አጣምረዋል በርካታ የመቅደስ በዓላቶች አሏቸው። ሃይማኖታዊ እውቀት ለካህናት ብቻ የተፈቀደ እንደነበር ይናገራሉ። የቤተ ክርስቲያን አገልግሎት የሚሰጠው ህዝቡ በማያውቀው የጥንት ቋንቋ ነበረ። በርካታ መለኮታዊ ምስሎች አሏቸው። ከሐዘን በኋላ ደስታ የሚተካበት የጸደይ በዓል አላቸው። ለአምላኪዎች የምታማልድ ድንግል አማላጅ አሏቸው። በተለይ ካርዲናል ኒውማን የተባለው ጳጳስ በተናገረው መሰረት የሮም ቤተ ክርስቲያን ክርስትናን ለአሕዛብ ለማስተዋወቅ በማለት ከአሕዛብ ወይም ከእነዚህ ፓጋኒስ ከሚባሉት የወረሰችው በርካታ ነገሮች አሏት በማለት ጽፏል። ይህ ሰው ጥቂቶቹን ለመጥቀስ በየስፍራው ቤተ መቅደሶችን መገንባት፣ ቤተ መቅደሶችን በቅዱሳን ስም መሰየም፣ ለእነዚህ መቅደሶች ቅዱሳን የበዓል ቀኖችን መሰየም፣ እንደገና ምጣን ማጠን፣ ፋኑስና ሻማ ማብራት፣ ስለት፣ ጠበል፣ ምነና፣ ክብረ በዓል፣ ጣዖትና ሰልፍ ማጀብ፣ በተለይም ደግሞ ቡራኬ መስጠት፣ ልብሰ ክኖት፣ በጋብቻ ጊዜ ቀለበት፣ የካህናት ቅዳሴ የሚሉት ነገሮች እንግዲህ አሕዛብን ቤተ ክርስቲያን ለመሳብ ወይም ደግሞ አሕዛብን ለአሕዛብ ለማስተዋወቅ ክርስትናን ቤተ ክርስቲያን ተጠቅማበታለች በማለት በዚህ መጽሐፋቸው በተለይም ደግሞ ክርስቲያን ዶክትሪን በሚለው መጽሐፋቸው ገጽ ሶስት መቶ ሰባ ሶስት ላይ ጽፈው እንመለከታለን። ታላቂቱ ባቢሎን ወደቀች ይለናል። እንግዲህ ይመላክ ምንድን ነው? ወደቀች፣ ይቺ ታላቅ ባቢሎን ወደቀች ይላል መጽሐፍ ቅዱስ። የጥንት ባቢሎን የወደቀችው የእግዚአብሔርን ቅሬታ በሆኑት በተለይ በእግዚአብሔር ቅሬታዎች ላይ በዳንኤልና በጓደኞቹ አማካኝነት የተሰበከውን እውነት ናቡከደነጾር ናቡከደነጾር ቢቀበለው ከእርሱ በኋላ የመጡት ነገስታት አንቀበልም ብለው በማመጻቸው ነበረ። የመጨረሻዋ ዘመን መንፈሳዊ ባቢሎን የምትወድቀው የእግዚአብሔር የፍጻሜ ዘመን ቅሬታ ቤተ ክርስቲያን የምትሰብከውን እውነት ወይም ወቅታዊ እውነት የምንለውን ይህንን ወንጌል የዘላለም ወንጌል ባለመቀበሏ እንደሆነ ወይም ባለመቀበል ስለምታምፅ እንደሆነ መጽሐፍ ቅዱስ በቂ የሆነ መረጃ ይሰጠናል። ለምስጢራዊዋ ባቢሎን ውድቀትም ሆነ ላለፈችው ባቢሎን ውድቀት መንስኤ የሆነው ከእግዚአብሔር ቃል ይልቅ ለትራዲሽናል ወይም ደግሞ ለጳጳሳቱ የተነገሩትን ምክሮች፣ ካውንስሎች የወሰኑትን ከፍ ያለ ቦታ መስጠት ነበረ። ከእግዚአብሔር ቃል ይልቅ ወገኖች፣ ትራዲሽናል ወይም ባህላዊ ነገር ወይም ደግሞ ጳጳሳቱ የተናገሩት ስፍራ መያዙ ነበረ ለውድቀቷ ምክንያት የሆነው። የሮም ቤተ ክርስቲያን እንዲህ ትላለች። ምንም እንኳን ለዚህ አባባሌ ማረጋገጫ ልስጣችሁ ፈልጋለሁ። ይቺው ራሷ ቤተ ክርስቲያን ስትናገር እንዲህ ነው የምትለው፣ ምንም እንኳን እነዚህ ሁለቱ መለኮታዊ ምንጮች መጽሐፍ ቅዱስና ትራዲሽን ራሳቸውን የቻሉ ቢሆንም፣ መለኮታዊ መገኛቸው ወይም ኦሪጅናቸው ማለት ነው መንፈስ ቅዱስ የሚፈለግባቸው ተግባር እያከናወኑ ቢሆንም፣ እኩል ቅድስና ቢኖራቸውም፣ ሁለቱም በተገለጠ እውነት የተሞሉ ቢሆኑም፣ ለእኛ ትራዲሽን ከመጽሐፍ ቅዱስ ይልቅ የበለጠ ግልጽ ወይም ክሊርና አስተማማኝ ወይም ሴፍ ነው በማለት ካቶሊክ ብሊፍ የሚለው ገጽ 45 18 84 የተጻፈውን ጽሑፍ መመልከት እንችላለን። የተወደዳችሁ ወገኖቼም ስለዚህ ከዚህ ሀሳብ ላይ እንደምንመለከተው ማለት ነው በዚህ ሁኔታ ላይ እንደምንመለከተው ለዚች መንፈሳዊ ባቢሎን መውደቅ ምክንያት ከእግዚአብሔር ቃል ይልቅ የራሷን ሀሳብና ባህልን የበላይ አድርጋ መያዟን እንደሆነ ይነግረናለች። የሮም ቤተ ክርስቲያን ለምንድን ነው ትራዲሽንን ወይም መጽሐፍ ቅዱስ ይልቅ ባህልን አብልጣ የምትመለከተው? ብለን ስንጠይቅ ክርስቶስ ለቤተ ክርስቲያንና ለጴጥሮስ መለኮታዊ ስልጣን ሰጥቶታለኝ በማለት እንደ ምክንያት ታስቀምጣለች ማቴዎስ 18 16 ከ18 ያለውን በመሆኑም ጳጳሱ በምድር ላይ የእግዚአብሔር ወኪል ነው እንደ እግዚአብሔር ነው በማለት ይናገራሉ። ስለዚህ የቤተ ክርስቲያን ካውንስል ወይም ጳጳሱ የሚናገሩት ንግግር የሚያወጡት መመሪያ መለኮታዊ ነው ተብሎ ወይም ደግሞ ብላ ታምናለች። በተጨማሪም ጳውሎስ በአንደኛ ቆሮንቶስ ምዕራፍ ሰባት አስራ ሁለት ላይ የተናገረውን እንደ መደገፊያ አድርገው እንደ መከራከሪያ ወይም ማሳመኛ ነጥብ አድርገው ያቀርቡታል። በዚህ ቦታ ላይ ጳውሎስ እንደዚህ ይላል። ሌሎችንም እኔ ላለው ጌታ አይደለም፣ ከወንድሞች ወገን ያላመነች ሚስት ያለችው ቢኖር እርሱም ከእርሷ ጋራ እርሷም ከእርሱ ጋራ ልትቀመጥ ብትስማማ አይተዋት ይላል። ይህም ጳጳሳቱ ራሳቸው እንደ እግዚአብሔር ስለሆኑ የሚናገሩት ሁሉ መለኮታዊ ነው ለሚሉት አስተሳሰብ እንደ ማስረጃ የሚጠቅሱት ጥቅስ ነው። ወገኖች፣ እዚህ ጋር መጽሐፍ ቅዱሳችን እንደሚለው በተለይ ይህንን ሲያስረዱ ወይም ደግሞ ሲያረጋግጡ፣ ካርዲናል እከሌ ዘ ዲቫይን በማለት ይሄ መለኮታዊ እንደሆኑ መለኮታዊ ኃይል እንዳላቸው አድርገው ሲጠቀሙ እንመለክታለን። ይህ ግን ወገኖች የተሳሳታት ተረጓጎም ነው። ጳውሎስ እየተናገረ ያለው ከባልና ሚስት አንደኛው ክርስቶስን ቢቀበል ምንም ይሁን ምን ይፋቱ ወይም አብረው ይኑሩ የሚለውን በወቅቱ ለተነሳው አንገብጋቢ ጥያቄ መልስ እየሰጠ ነው የነበረው። ጳውሎስ ሐዋርያው ስለዚህ ጉዳይ ክርስቶስ ንግግር የክርስቶስ ንግግር በቀጥታ የሚጠቅሰው ነገር ሁሉ ሃይማኖታዊ ህጎችን እንዲያከብሩ በመንግስት የመገደዳቸው ጉዳይ አለም አቀፋዊ እንደሚሆን የራይ ምዕራፍ 13 ቁጥር 8 ትንቢት ፍጻሜ እንደሚያገኝ የሚያሳየን ሐሳብ ሆኖ እንመለከታለን። በመቀጠል ይቺ መጽሐፍ ቅዱስ እንደሚነግረን ባቢሎን ወደቀች ብቻ አይደለም፣ የዝሙቷን ይላለኝ። ምንድ ነው የዝሙቷ? የዝሙቷን የቁጣ ወይን ጠጅ ይላለኝ። ዝሙቷ ምንድ ነው? ዝሙቷ ወገኖች፣ በቤተ ክርስቲያንና በዓለም ወይም ደግሞ በቤተ ክርስቲያንና በመንግስት መካከል የሚደረግ ያልተቀደሰ ግንኙነት ወይም ደግሞ ህገወጥ የሆነ ህብረት እንደሆነ እንመለከታለን። ቤተ ክርስቲያን ባሏ ክርስቶስ ሆኖ እያለ ባሏ የሆነው ክርስቶስን ምክንያቱም ኤፌሶን ምዕራፍ አምስት ቁጥር 21 እስከ 27 የቤተ ክርስቲያን ባል የቤተ ክርስቲያን ራስ ክርስቶስ እንደሆነ ነው የሚነግረን። ነገር ግን እሱን በመተው ከመንግስት ጋር የምታደርገው ያልተቀደሰ ግንኙነትና ጋብቻ ያ ዝሙት እንደሆነ ባሏ የሆነው ክርስቶስን ትታ ሌላ ባል መያዟን የሚያሳይ ሀሳብ እንዳለው መጽሐፍ ቅዱሳችን ይነግረናል። ነገር ግን ይሄ የመንግስት እርዳታ በምትፈልግበት ጊዜ ህጋዊ ባሏን እንደ ተዎች ያስረዳናል። ይህ ሀሳብ ከመንግስት ጋር ግንኙነት ስታደርግ መንፈሳዊ ዝሙት መፈጸሟን የሚያሳይ ሀሳብ እንደሆነ መጽሐፍ ቅዱሳችን በተለይ ይህንን ጉዳይ በእዝራ ምዕራፍ 1615 እና የአይቆ ምዕራፍ አራት አራትን ሄደን ብንመለከት ይህንን ሀሳብ በደንብ አድርጎ ሲያጠናክርልን እናያለን። ስለዚህ የዝሙቷን ቁጣ የወይን ጠጅ ይለናል። በዚህ ክፍል ላይ እንግዲህ ዝሙቷ ምንድን ነው ብለን ስንል ያልተቀደሰ ጋብቻ ወይም ግንኙነት ከመንግስት ጋር ማድረጓ ሲሆን፣ የቁጣ ወይን ጠጅስ ደግሞ ምንድን ነው? የዝሙቷ የቁጣ ወይን ጠጅ ምንድን ነው ብለን ስንል፣ በዚህ ክፍል ላይ የዝሙቷን ቁጣ ሲል መጽሐፍ ቅዱስ የሚያስቀምጥልን ስንመለከት ሳለ ባቢሎን አሕዛብን ሁሉ የሚያሰክረውን የወይን ጠጅ የምታጠጣባቸው በኃይል ወይም በማስገደድ አለመሆኑን የሚያሳይ ነው። እሷ የምታጠጣቸው ለመንግስታት ወይም ደግሞ ለዓለም ሰላም ይበጃል በማለት በማባበል በማታለል እንደሆነ ነው። ስለዚህ የወይን ጠጅ የሚያታልል፣ የሚያባብል፣ የሚያምር ነገር እንደሆነ በምሳሌ መጽሐፍ በተለይ በብርጭቆ በብርሌ መልኩ በሚያምርበት ጊዜ እንደሚያስጎመጅ ይነግረናል። ልክ እንደዚሁ እያታለለች ወገኖቼ ለዓለም የሚበጅ መልካም የሆነ የተሻለ እንደሆነ በማድረግ ክርስቲያኖችን ወደ ትልቅ ስቃይ እንደምታስገባ የሚያሳይ ሐሳብ ነው። የእሷን የወይን ጠጅ መጠጣት የእግዚአብሔርን ቁጣ በሰዎች ላይ ያመጣል። የተወደዳችሁ ወገኖች፣ የወይን ጠጅ ደግሞ እሷ ያስተማረቻቸውና ሌሎች የተቀበሉት የሐሰት ትምህርት እንደሆነ መጽሐፍ ቅዱስ ይነግረናል። አጠጣቻቸው ነው የሚለው። እንግዲህ የዝሙቷን ይላል። ዝሙት ምን እንደሆነ አይተናል ወገኖቼ፣ ያልተቀደሰ ግንኙነት ከመንግስት ጋር ነው ብለናል። እንደገናም ደግሞ የወይን ጠጅ ይላለኝ። ይህ የወይን ጠጅ ምን እንደሆነ አይተናል። ይሄ የተደበላለቀ የሐሰት እውነት የሌለበት ትምህርት ነው። አጠጣቻቸው ይላለኝ። ምንድን ነው ማጠጣት? ዓለምን በሙሉ የእሷን የባቢሎን የሐሰት ትምህርቶቿን፣ መመሪያዎቿን መቀበላቸውን ያመለክታል። አሕዛብን ሁሉ አጠጣች ሲል ቤተ ክርስቲያን የምታጠጣቸው ሃይማኖታዊ መመሪያዎች ዜጎች በሙሉ እንዲቀበሉ እንዲያከብሩ እንዲያስገድዱ መመሪያዎች ራሳቸው በመንግስት ላይ ጫና እንዲፈጥሩ የሚያደርገውን ነገር የሚያሳይ ወይም ደግሞ የሚያመለክት ሆኖ ነገሩ እናየዋለን። በዛሬው መልእክት፣ እጅግ እንደተባረካችሁ እናምናለን። አድማጮቻችን ላላችሁ ጥያቄና አስተያየት በመልእክት ሳጥን ቁጥራችን 145 በስልክ ቁጥራችን 0910 82 81 82 ላይ ብታደርሱን አስፈላጊውን መረጃ ልንሰጣችሁ ዝግጁ ነን። በሚቀጥለው ፕሮግራም ተከታዩን ትምህርት ይዘንላችሁ እስከምንቀርብ ድረስ የእግዚአብሔር ጸጋና በረከት ከሁላችሁ ጋር ይሁን። ደና ሆኖልን